መጽሐፈ ኢዮብ ምዕራፍ አስራ ሦስት እነሆ ይህን ሁሉ ዓይኔ አየች፣ ጆሮዬም ሰምታ አስተዋለችው። እናንተ የምታውቁትን እኔ ደግሞ አውቃለሁ፣ ከእናንተ የማንስ አይደለሁም። ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ፣ ከእግዚአብሔርም ጋር ለመዋቀስ እሻለሁ። እናንተ ግን በሐሰት ለባጮች ናችሁ፣ ሁላችሁ የማትጠቅሙ ባለመድኃኒቶች ናችሁ። ምነው ዝም ብላችሁ ብትኖሩ ይህ ጥበብ በሆነላችሁ ነበር አሁንም ክርክሬን ስሙ የከንፈሬንም ሙግት አድምጡ በውኑ ስለ እግዚአብሔር ሐሰትን ትናገራላችሁን ስለ እርሱም ሽንገላ ታወራላችሁን ለፊቱስ ታደላላችሁን ስለ እግዚአብሔርስ ትከራከራላችሁን ቢመረምራችሁስ መልካም ይሆንላችኋልን ወይስ በሰው እንደምትሳለቁ ትሳለቁበታላችሁን በስውር ለሰው ፊት ብታደሉ ዘለፋ ይዘልፋችኋል ክብሩስ አያስፈራችሁምን ግርማውስ አይወድቅባችሁምን ምሳሌዎቻችሁ የአመድ ምሳሌዎች ናቸው። ምሽጎቻችሁ የጭቃ ምሽጎች ናቸው። ዝም በሉ፣ እናገርም ዘንድ ተዉኝ። የሆነው ነገር ይምጣብኝ። ሥጋዬን በጥርሴ እይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገድለኝ ስንኳ እርሱን በትዕግሥት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ። ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል። ነገሬን ተግታችሁ ስሙ ምስክርነቴንም በጆሮአችሁ አድምጡ እነሆ ሙግቴን አዘጋጅቻለሁ እንደምጸድቅም አውቃለሁ ከእኔስ ጋር የሚፋረድ ማን ነው አሁን እኔ ዝም ብል እሞታለሁ ነገር ግን ሁለት ነገር አታድርግብኝ የዚያን ጊዜ ከፊትህ አልሰወርም እጅህን ከእኔ አርቅ ግርማህም አታስደንግጠኝ ከዚያም በኋላ ጥራኝ እኔም እመልስልሃለሁ ወይም እኔ ልናገር አንተም መልስልኝ። ያለብኝስ በደልና ኀጢአት ምን ያህል ነው? መተላለፌንና ኀጢአቴን አስታውቀኝ። ፊትህን ከእኔ የሰወርህ እንደ ጠላትህም የቈጠርኸኝ ስለ ምንድን ነው? የረገፈውን ቅጠል ታስጨንቃለህን? ወይስ የደረቀውን እብቅ ታሳድዳለህን? የመረረ ነገር ጽፈህብኛልና የሕፃንነቴንም ኀጢአት ታወርሰኛለህ። እግሬንም በእግር ግንድ አግብተሃል። መንገዴንም ሁሉ መርምረሃል። የእግሬን ፍለጋ ወስነሃል። እኔ እንደሚጠፋ በስባሳ ነገር ብልም እንደሚበላው ልብስ ነኝ።